የዓለም ባንክ ዘገባ እንደሚያመለክተው በአፍሪካ ያለው ግብርና ስርነቀል ለውጥ ባለማምጣቱ የየሀገራቱ ያለመረጋጋት፣ የዓለም ምጣኔ ሀብት መቀዛቀስ፣ ድርቅና ተዛማች ችግሮች ለምጣኔ ሀብቱ መቀዛቀስ ተጠቃሽ መንስኤ ናቸው ይላል። በዓለም ባንክ የአፍሪካ ጉዳዮች ህዝብ ግንኙነት ኃላፊ ሚስ አቤ ኬቱርን የዘንድሮን የኢትዮጵያ የኤርትራና የአካባቢውን የአፍሪካ ቀንድ ሀገራት የምጣኔ ሀብት እድገት ጠይቄያቸው ባንኩ በዚህ ሳምንት አመታዊ ስብሰባ ላይ በመሆኑ ጊዜ እንደሌላቸው በትህትና ገልጸውልኝ አጠቃላዩን የአካባቢውን ሀገራት ዘገባ በኢሜይል ልከውልኛል። በዚህ መሰረትም ኮት ዲቫርና ሴኔጋል ከአፍሪካ ቀዳሚ ሀገራት ሲሆኑ ኢትዮጵያ፣ ዩጋንዳና ታንዛኒያ ስድስት ከመቶ በላይ የምጣኔ ሀብት እድገት ያስመዘግባሉ ብለዋል። የኢትዮጵያ መንግስት ባለስልጣናት ግን ስምንት ነጥብ አምስት ከመቶ የምጣኔ ሀብት እናስመዘግባለን ማለታቸው ይታወሳል። ሌላዋ የዓለም ባንክ የአፍሪካ ምጣኔ ሀብት ባለሙያ ፑናን ቹሃን ፖል በአፍሪካ የቀደመውን የተሻለ ምጣኔ ሀብት ሁኔታ በማብራራት ይጀምራሉ። በቀደሙት ዓመታት የአፍሪካ ምጣኔ ሀብት በተሻለ ደረጃ ላይ ይገኛል ማለት ይቻላል። የተወሰኑ የተሻሻሉና እድገት ያመጡ ሀገራት ቢኖሩም አንተ የጠቀስከውን ሀገራት በተናጠል ከማየት ይልቅ በአህጉሪቷ ለውጦች ሲታዩ ሰንብተዋል ማለቱ ይሻላል። በዓለም አቀፍ ደረጃ ከፍተኛ የምጣኔ ሀብት መቀዛቀስ በታየበት በንጽጽር ስንመለከት አህጉሪቷ ከሁለት ዓመት በፊት በአራት ከመቶ እድገት ላይ ትገኛል ያገኝ ነበር። እንግዲህ እኔ የምነግር አጠቃላይ ይዘቱን ነው እንጂ ከአንዱ ሀገር ወደ ሌላው ሀገር ስትሄድ በአንድም ሆነ በሌላ መልኩ ልዩነት አለ። ዞሮ ዞሮ ነዳጅ ጥሩ ገበያ በነበረበትና ማዕድናትም ጥሩ ዋጋ በነበራቸው ጊዜ የሸቀጣ ሸቀጦች ዋጋም ተመጣጣኝ ነበሩ። ኢትዮጵያን ጨምሮ አንዳንድ ሀገራት እድገት አስመዝግበዋል ይባላል፣ የህዝቡ ኑሮ አልተለወጠም የሚሉም አሉ። እርሶስ በዚህ ላይ ምን ይላሉ ብዬ ላልኳቸው መልስ አላቸው። የበለጠ ግልጽና ተጠያቂነት በሚኖርበት ጊዜ ሁሉንም የሀገሩን ድሀ ያካተተ የምጣኔ ሀብት ለውጥ ሊመጣ ይችላል። ይህ ግን በብዙ ሀገራት አይታሰብም። የበለጠ እድገት እያስመዘገቡ ናቸው ብለን በምንጠራቸው አገራትም ጥቂቶች በሙስና ከባለሥልጣናት ጋር ባላቸው ምስጢራዊ ግንኙነት የባሰ ሲያድጉና ሌሎቹ ሲቀጭጩ ይታያል። ስለዚህ ሙስናን ተቆጣጥረ የተሻለ ፖሊሲ ነድፈ በግልጽነት መርህ ከሰራ ምጣኔ ሀብቱ ለብዙሃን ይዳረሳል እንጂ በጥቂቶች ሀብታሞች ወይንም ከፍተኛ ባለስልጣኖች እጅ አይገባም። by either a small, uh, you know, powerful elites or by political elites. በነዳጅ ላይ ጥገኛ የሆኑ እንደነ ናይጄሪያና ጋናን የመሳሰሉ የአፍሪካ ሀገራት ምጣኔ ሀብታቸው ተዳክመዋልም ብሏል ባለሙያዋ። የናይጄሪያና የደቡብ አፍሪካ ምጣኔ ሀብት ድምር የመላ አፍሪካውያን ምጣኔ ሀብት ድምር ግማሽ ያህሉን እንደሚያክል የባንኩ ዘገባ ጠቁሞ በማዕድንና በኢንዱስትሪ ምርቶች ሽያጭና መቀዛቀዝ ደቡብ አፍሪካ በመጀመሪያና በሁለተኛው ንፍቅ ዓመት ዝቅተኛ የሆነው የምጣኔ ሀብት ሲኖራት አሁን የተሻለ ዋጋ በመኖሩ ምጣኔ ሀብቱ መሻሻሉን ዘገባው ከአፍሪካ እንደ አብነት ገልጾታል። ከሰሃራ በታች ባሉ ሀገራት ምጣኔ ሀብቱን ለማሻሻል የኢንቨስትመንትና የግብርና ዘርፉ ከፍተኛ ትኩረት ሊቸረው እንደሚገባም የዓለም ባንክ ዘገባ ያመላክታል። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ